ኢትዮጵያ በአስቸኳይ ላለፉት አስር ቀናት በአዋጅ እየተዳደረች ነው። በሀገሪቱ በኦሮሚያ በአማራ ክልሎች ሲካሄዱ የሰነበቱ ተቃውሞችና ሁከቶችን ተከትሎ መንግሥት ያወጣው የአስቸኳይ ጊዜ አዋጅ የዜጎችን መብት ከመገደብ አልፎ ዘለቄታ ያለው ለውጥ ለማምጣት የሚያስችሉ ሁኔታዎችን አይፈጥርም ሲል አንድ የመብት ድርጅት አስታውቋል። አምነስቲ ኢንተርናሽናል እንደሚለው ከሆነ በኢትዮጵያ የብዙሃን ድምፅ የሚሰማበትና ዜጎች ራሳቸውን የሚመሩበት ስርዓት መፍጠር እንጂ በዜጎች ላይ ግድያ መፈጸምና ማሰር እንዲሁም ሰፊ የመብት እቀባ ስርዓት ማስፈን መፍትሄ አይሆንም ብሏል። ማምሻውን ሄኖክ ሰማግዜር የአምነስቲ የኢትዮጵያን መረጃ አጠናቃሪ አቶ ፍስሐ ተክሌን አነጋግሯል። የአምነስቲ ስጋት ምንድን ነው እነዚህ ተቃውሞዎች እንግዲህ ረጅም ጊዜ ቀጥለዋል በሀገር ታሪክ ውስጥ እንግዲህ ለዚህ ስፋት እና ቀጣይነት ያለው ተቃውሞ ሲካሄድ ያውም ተቃውሞ የመጀመሪያው ነው እና ለዚህ ተቃውሞዎች ደግሞ ብዙዎቹ ባለን ሪካርድ መሰረት ሰላማዊ ነበሩ መንግስት የሰጠው ምላሽ ግን በሀይል ናገዘ ብዙ ሰዎች የሞቱበት ብዙ ሰዎች የታሰሩበት እና የቆሰሉበት ምላሽ ነው የተሰጠው። እና ይሄ ነገሮችን ከጊዜ ወደ ጊዜ ላይ በተለይ በቅርብ ጊዜ ከኢሬቻ ላይ ከተፈጠረው ሁኔታ አንፃር ወደ ንብረት ማጥፋት እና አንዳንዴም በመሳሪያ የታገዘ ኢንጌጅመንት ታይቷል። ይሄ ሁሉ እንግዲህ ከመንግስት የተሰጠው ያህል ምላሽ ነው የሚል አናሊሲስ ወይም ደግሞ ትንታኔ ነው ያለን። እንግዲህ በአምነስቲ በሰባሰበው መረጃ መሰረት ምን ያህል ሰዎች ናቸው በአጠቃላይ የሞቱት? በቁጥጥር ስር የዋሉትስ በአግባቡ ይታወቃሉ ወይ? ባለን መረጃ መሰረት የኦፊሻል ቁጥር ማግኘት አስቸጋሪ ነው። ግን ከተለያዩ ሶርሶች ያገኘናቸውን በማጠናቀር ቢያንስ ስድስት መቶ ሰዎች ኦሮሚያ ውስጥ እስካሁን እንደሞቱ በአማራ ክልል ደግሞ ቢያንስ እስከ ሁለት መቶ የሚደርስ ሰዎች ላይ ህይወታቸው ላይ አደጋ እንደደረሰ ህይወታቸው እንዳጡ መረጃ አለን። ግን ይሄን መጣራት ያለበት ነው። ምክንያቱም እኛ አነስተኛውን ግምት የምንይዘው ባሉት የተለያዩ ሰዎች ግን ከዛም በላይ ሊሆን ይችላል። የኢትዮጵያ መንግስት እንግዲህ በተደጋጋሚ በእናንተም ሆነ በሌሎች የሰብአዊ መብት ተሟጋች ድርጅቶች የሚወጡ መግለጫዎችን ያጣጥላል። በሀገር ውስጥ ሆነው መረጃ የማጠናቀር አቅሙ ስለሌላቸው፣ አቅምም ብቻ ሳይሆን የፈቃድም ጉዳይ አለ እዚህ ላይ እንደዚህ አይነት መረጃ ሊያውቁ አይችሉም። ስለዚህ እነሱ የሚያወጧቸው መረጃዎች በተገቢ በመሬት ላይ ያለውን ሁኔታ አያሳዩም ይላሉ። የእናንተ ምላሽ? ያው እንግዲህ የእኛ መረጃ ያንን አያሳየም ከተባለ ነጻ የሆነ ኢንቨስቲጌሽን እንዲካሄድ መፍቀድ እና የማመቻቸት ስራ ከመንግስት ነው የሚጠበቀው። የእኛን ቁጥር የሚጠራጠር ከሆነ የሚታመን አካል በጠየቀው መሰረት ለምሳሌ የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽን ጠይቋል። የተለያዩ ስፔሻል ራፖርተሮች ሁኔታው በዓለም አቀፍ ተቀባይነት ባለው ስርዓት እንዲካሄድ ጠይቋል። ስለዚህ እነዚህን መፍቀር ነው ያለበት እንጂ አክሰስ ስለሌላችሁ ቁጥራችሁ አይታመንም ማለት ከልክለህም እንደገናም ቁጥራችሁ አይታመንም ብሎ ማለት አይቻልም። እንግዲህ የኢትዮጵያ መንግስት የአስቸኳይ ጊዜ አዋጅ አውጥቷል። በዚህም የተከለከሉ መብቶች አሉ። ከነኝህ መብቶች እስኪ እናንተን የሚያሰጓችሁ የትኞቹ ናቸው? በኢትዮጵያ ያለውን የአስቸኳይ ጊዜ አዋጅ አስመልክቶ አምነስቲ የሚሰጠው ምክርና ያለው አቋም ምንድን ነው? በኛ የአስቸኳይ ጊዜ አዋጅ መውጣቱ ወይም የመብት ገደቦች መደረጋቸውን ክሪቲሳይዝ ማድረግ አንችልም። ግን የአስቸኳይ ጊዜ አዋጁ ዓለም አቀፍ የሰብአዊ መብት ሕግን ስታንዳርዶች ያጠበቀ ነው ወይ ገደቦች ውስጥ ካለው ሁኔታ አንጻር ልክ ናቸው የሚለውን ላይ ኮሜንት ማድረግ እንችላለን እና አንደኛው መነፋት የሚችለው ነገር አሁን ያለው የአስቸኳይ ጊዜ አዋጅ ላይ በተመለከተ አንደኛው ጂኦግራፊክ ከበሬጁ በሙሉ አገሪቷን ያካለለ ነው እና ብዙዎቹ ግጭቶች ያሉት በተወሰኑ አካባቢዎች ሆኖ ሙሉ ሀገሪቷን ከበር ማድረግ በእነዚህ ገደቦች አንድ የሚያሳስብ ነገር ነው። ሁለተኛው ከጂኦግራፊክ ከበሬጁ በተጨማሪ ደግሞ የኮማንድ ፖስት ተቋቁሟል እና የአስቸኳይ ጊዜ አዋጁን አፈጣጠም የሚቆጣጠረዋል። የኮማንድ ፖስት በጣም ብዙ ፓወሮች ተሰጥተውታል። የኮማንድ ፖስት ሌጅስሌቲቭ አካል አይደለም። ሚኒስትርስ የተውጣጣ ነው። ብዙዎቹ እንደ በፕራይም ሚኒስትሩ ቼር የሚደረግ ነው እና እንደዚህ አይነት ሰፊ ፓወርን በተለይ በሰው መብት ላይ ትልቅ ፓወርን ስልጣንን ለአስፈጻሚው መስጠት ለአቢዩዝ ያጋለጠዋል። በተጨማሪ ደግሞ ሱፐርቫይዝ የሚያደርግ በተለይ የሰብአዊ ጥሰቶችን የሚያቋቁመው ቦርድ እስካሁን አልተቋቋመም። ስለዚህ የመብት ጥሰቱ በሰፋ ደረጃ የመሆን እና እነዚህ ነገሮች ያሰጉናል። ከዚህ በተጨማሪ ወደ ስፔሲፊክ ሪስትሪክሽኖች ውስጥ ስንገባ ለምሳሌ ሪሃብሊቴሽን ወይም ደግሞ ተሀድሶ እርምጃዎች ሊወስድ ይችላል ይላል እና ተሀድሶ የሚለው ነገር በጣም ሰፊ ነው። ባለን ኤክስፒሪየንስ መንግስት ተሀድሶ ብሎ ተቃዋሚዎችን የሚያስቀምጣቸው ብዙ ጊዜ የሚሊታሪ ካምፕ ውስጥ ነው። ደዴዛ፣ ብር ሸለቆ የመሳሰሉ ከመኖሪያ የራቁ ለተለያዩ በሽታዎች የተጋለጡ እና ደግሞ ባለን መረጃ መሰረት ደግሞ ብዙዎቹ እዛ ገብቶ የወጡ ሰዎች ከሰባ ያያዘ ወጣ ያለ የሰባ ያያያዝ ያጋጠማቸው ሰዎች ነበሩ። አሁንም የታሰበው ታድሶ በዚህ በአስቸኳይ ጊዜ አዋጁ እንደዚህ አይነት ነገሮች ያሰበ ከሆነ ብዙ ሰዎች ለመብት ጥሰት አላስፈላጊ ለሆነ ለመብት ጥሰት ሊጋለጡ ይችላሉ። በተለይ ደግሞ እነዚህ ታድሶ ተብሎ የሚያዙና የሚጠበቁ ሰዎች ለፍርድ ቤት አክሰስ አይኖራቸውም ስለዚህ የያዛቸውን ፍርድ ቤት አይቆጣጠርም መብት ጥሰት ደረሰብን ብለው ኮምፕሌን ማድረግ አይችሉም መጠየቅ አይችሉም ይሄ እንግዲህ አንደኛው እንደጠቀስኩት ብዙዎቹ ሪስትሪክሽኖች በተወሰነ ደረጃ በጣም ሰፊ ናቸው ለምሳሌ ተቃዋሚ ፖለቲካ አካላት ጋዜጣዊ መግለጫ መስጠት የለባቸው የአንድ የመልቲ ፓርቲ ሲስተምን ኮር ቫሉዩ የሚያጠፋ ነገር ነው ፓርቲዎች መንቀሳቀስ የሚችሉ ፍሪደም ኦፍ ኤክስፕሬሽን ሲኖራቸው ነው በጣም ነው የማመሰግነው። አቶ ፍስሀ ተክሌ፣ የአምነስቲ የዓለም አቀፍ የሰብአዊ መብት ተሟጋጅ ቡድን የኢትዮጵያ መረጃ አጠናቃሪ ለሰጡን ማብራሪያ እናመሰግናለን። እኔም በጣም አመሰግናለሁ።